አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። አሁን ወደ አዲስ አበባ ነው የምናቀነው። የንጉሥ ያክሊሉ መስኮት ተከፈተ። ካሣ ተሰማ ይባላል። የሦስት ሙያዎች ባለቤት ነው። ክራር ይደረድራል፣ ያንጎራጉራል በል ሲለው ክራሩን ሰባብሮ ጥሎ ቧንቧ ይሰራል። የወዳደቀ ክራሩን አንስቶ ነፍስ ከዘራበት በኋላ ደግሞ እንደገና አልም ለባቡሩ ወጣት ይዞ በሙሉ እያለ ይጫወት ነበረ እና ታዲያ ለዛሬ የመረጥኩት ርዕስ ባቡሩም ሰገረ፣ ስልኩም ተናገረ፣ ምኒልክ ነብይ ነህ ልቤ ጠረጠረ የሚለውን ነው። ባቡር፣ ሀገራችን ውስጥ ገብቶ አገልግሎት መስጠት ከጀመረ ከመቶ ዓመት በላይ ተቆጠረ። ይህን ልብ ይሏል። እስቲ ለዛሬው የታሪኩን ባጭሩ ላጫውታችሁ። ዳግማዊ አጤ ምኒልክ የሸዋ ንጉሥ ሳሉ የባቡር ትራንስፖርት አገልግሎት ኢትዮጵያ ውስጥ ለማስጀመር የበላያቸውን በወቅቱ የኢትዮጵያ ንጉሠ ነገሥት የነበሩትን አጤ ዮሐንስን ጠየቁ። ንጉሠ ነገሥት አጤ ዮሐንስም ከመኳንንቶቻቸው ጋር ከመከሩ በኋላ ምኒልክ ከግዛታቸው ከሸዋ ውጪ የባቡር መስመር ሀዲድ መዘርጋት እንደማይችሉ ተነገራቸው። የሀዲዱ መስመር ሸዋ ውስጥ ብቻ ቢዘረጋ ምንም ጥቅም እንደሌለው የተረዱት ምኒልክ ሀሳባቸውን ለጊዜውም ቢሆን አዘገዩት። በኋላ ግን በሺ ስምንት መቶ ሰማኒያ ሁለት ዓመተ ምህረት ንጉሠ ነገሥት ተብለው በኢትዮጵያ ሙሉ ስልጣን ካገኙ በኋላ ሀሳቡን እንደገና አንቀሳቀሱት እያለ አጤ ምኒልክ በተሰኘው መጽሐፉ የሚያጫውተን ጳውሎስ ኞኞ ነው። ለድንቅ ትረካው ምስጋና ይግባውና በጊዜው ኢጣሊያ ኢትዮጵያን የመውረር ሕልም ስለነበራት የባቡሩን መስመር የምትዘረጋው ፈረንሳይ ከኢትዮጵያ ጋር እንዳትስማማ እንዳትተባበር አስጠነቀቀች። ምንሊክ የፈረንሳይን የፈረንሳይንና የእንግሊዝን ዱለታ በማክሸፍ ኢጣሊያን አድዋ ላይ ድል ካደረጉና ካንበረከኩ በኋላ እንግሊዞችና ፈረንሳዮች ተደናገጡ። ምንልክም ዘና ብለው ታዲያስ የሚል ጥያቄ አቀረቧ። የባቡሩ መስመር ከጅቡቲ ኢትዮጵያ እንዲዘረጋ የፈረንሳይ መንግስት ተስማማ። እንግሊዞች ግን አሁንም ተቃወሙ። እንደገና ፈረንሳዮችም መልሰው ከእነሱ ጋር ተባበሩና እምቢ አሉ። ንጉሡ ተቆጡ፣ ተናደዱ። የአድዋው ድል በሁለቱም ሀገሮች ይደገማል። ሀገሬ እንዳሰለጥን ፈልገው አይደል ብለው ዛቱ። የምኒሊክ ንግግር በአውሮፓ ጋዜጦች ታትሞ ወጣ። አድዋ ላይ የኢጣሊያን ሽንፈት የቀመሱት አውሮፓውያን ተደናገጡ። ምድር ራደጅ ተንቀጠቀጠች። ፈረንሳይ ወዲያው እጇን ሰጠች። እንግሊዝም ትንሽ ቆየችና በዛው ጭጭ አለች። ሌላ ችግር ግን ተፈጠረ። ራስ መኮንንና እቴጌ ጣይቱ ሌሎች መሳፍንትና መኳንንትን ይዘው ሀሳቡን ተቃወሙ። ተቃውሟቸው ስልጣኔውን ሳይሆን በባቡር ዝርጋታ ሰበብ ፈረንሳይ ሀገራችንን እንዳትወር የሚል ነበር። ይህም አለፈና ታዲያ ጠረፍ ላይ ያሉ ኢትዮጵያውያን ደግሞ እኛስ የሀዲዱ መስመር ከተዘረጋ በባቡር መንገዱ መሰራት ሳቢያ በግመል መናገዳችን ሊቀር አይደለም ብለው ተቃወሙ። ይህ በዚህ እንዳለ ምስጦች ሌላ ተቃዋሚዎች ሆነው ተነሱ። ሐዲዱ ሲዘረጋ ብረቱ መሬት ላይ የሚያርፍበትን እንጨት እየበሉ አስቸገሩ። የቴክኒክ ሰው የሆነ ወዳጄ መንበረ ባንክ ዋሉ እንዲህ ይላል፣ በመንጆቹ ወደ እዚህ የላኩት እቃዎች ናቸው። በደንብ ጥናት ሳያደርጉ የላኩት እቃዎች ናቸው ያላቸው አሁን ወይንም ፈረንጆቹን ያስቸግራቸው የላኩት ስሊፐር የሚባል ሐዲዱ የሚያርፉበት እንጨት ነው የተላቀው። ያ እንጨት መሬት ላይ ሲሆን ደግሞ ምስጥ ያለበት አካባቢ ላይ እንጨቱ በምስጥ ይቆዳል። ስለዚህ እሳቸውም ያንን አይተው ለፈረንጆቹ ነግረው ሐዲዱ ስራ እንዳይቋረጥብኝ ለዚህ ግን መፍትሔ ይፈልጉ ብለው አስጠንቅቀው ሄደዋል። ስለዚህ ከጊዜ በኋላ ፈረንጆቹ ያንን ጥናት አድርገው በእንጨቱ ምትክ የብረት ሀዲዱ የሚሸከመው ነገር ብረት እንዲሆን ወስነው ይኸው እስከ ዛሬ ድረስ ሀዲዱ ያገለገላል። ባቡሩም እስከ ተወሰነ ዓመት ድረስ እየተመላለሰ ይሰራበት ነበር። ባለቤታቸውን እቴጌ ጣይቱን፣ ወዳጃቸውንና ወንድማቸውን ራስ መኮንንን፣ ዋና ጠላቶቻቸውን ኢጣሊያን፣ እንግሊዝንና ፈረንሳይን በጦርነትም በፖለቲካም በልመናውም በግዴታም ድል ያደረጉት ምንሊክ በምስጥ መሸነፋቸውን አመኑ። እናም ሀዲዱን ምስጥ በሌለበት ቦታ ደጋደጋውን ደጋውን አምጡልኝ ሲሉ የቴክኒክ አማካሪያቸው የነበረውን ኤልግን አማከሩት። ኤልግም ጃን ሆይ፣ አዳል መሬት ውስጥ ምን ደጋ መሬት አለና ቢላቸው። ስማኝ ኢልክ፣ ሌላውን በጦርም በጉልበትም በማስፈራራትም አሸነፍኩት። ከውጭውም ከሀገሬም ሰው ተጣላሁ። ጅማ ከፋ፣ በደቡብ ኢትዮጵያ ያለው ሕዝብ በጨለማ መቅረቱ ነው። በሙሉ ነጭ አባይ ድረስ ማለትም የከፋውም ንግድ እንዲሄድለት ብዬ እንጂ ለእኔማ የሸዋው ነጋዴ የሚሰጠኝ ይበቃኝ። የለም ይልክ በሰው ያለውን ጨርሻለሁ፣ ከምስጥ ጋር ያለውን እናንተ ጨርሱ። የባቡሩ ስራ እንዳይቋረጥ አደራ ብያለሁ አሉ። ምን ይልክ ሁሉም ሆነ። የባቡሩ ሀዲድ ሥራ በሺ ስምንት መቶ ዘጠና ዓመተ ምሕረት ተጀምሮ በሺ ስምንት መቶ ዘጠና ሶስት ዓመተ ምሕረት ተጠናቀቀ። ባቡሩ ከጅቡቲ ኢትዮጵያ ግዛት ደወሌ ለመድረስ አምስት ሰዓት ፈጀበት። ምኒልክ ምስጥ አስቸገራቸው። በአሁኑ ጊዜ ደግሞ ከጅቡቲ ኢትዮጵያ እየተዘረጋ ያለውን የባቡር ሀዲድ የሚሰሩት ቻይናውያን እንደሆኑ እናውቃለን። በዚያን ሰሞን ሪፖርተር ጋዜጣ እንዳስነበበን ምኒሊክን ምስ ምስት ሲያስቸግራቸው፣ ይሄኔ ነው ከመጽሐፍ የወሰድኩት። ቻይናውያንን ደግሞ ሙስና አስቸገራቸው። ወደ ሀያ ሁለት ሚሊዮን ብር ከዛ ሀዲድ ስራ አካባቢ እንደ ጠፋ ነው የተነገረው። ለሁሉም እንግዲህ የዛሬ ዝግጅቴን በዚች አጭር ስንኝ ልቋጭ። በምንተ አመቱ ጎዳና የምድር ባቡር ፈተና ትናንት ምስት ዛሬ ሙስና አበቃው። ንጉሴ አክሊሉን እናመሰግናለን፣ እናመሰግናለን ንጉሴን። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል።